በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 30 2014 ዓ ም ዝግጅታችን ጀመረ። የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብፅ መሪዎች ለህዳሴ ግድብ ጉዳይ በቅርቡ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩትን ንግግር የያዘ ዘገባ አሰናድተናል። ወደ አምቦ ዩኒቨርስቲ ዘልቀን ተማሪዎች ግጭትን በመቀነስ ሰላም ስለማምጣት ያደረጉትን ውይይት እናስደምጣችኋለን። ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው። እኔ አሁን እንደተማርኩኝ አልቆጥረውም፣ ምክንያቱም በመሀል ግጭት ነበረ ምናምን፣ በዛ ላይ ደግሞ ኮሮና መጣ። ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ ባንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን ማስተሳሰብ የመቀየር የተለያዩ እድሎች አግኝተናል። አበቤ እና በቀሌ ቢጋጩ አበቤ የሆነ ብሄርስ ቢሆን ና በቀሌ ሌላ ብሄር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሄር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለእኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን ነገሩ ከመስፋቱ በፊት። ከአሜሪካ ድምጽ ጋር ውይይት ካደረጉ ተማሪዎች ድምጽ የተቀነጨበ ነው። ከዜናው በኋላ ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናውን የማሰማችው ቆንጅት ታዬ ነኝ። ማሊ ውስጥ እንደ አውሮፓውያን አቆጣጠር በ2017 በጽንፈኛ እስላማዊ ታጣቂዎች የተጠለፉት ኮሎምቢያዊቱ መነኩሲት ቅዳሜ መለቀቃቸውን የማሊ ፕሬዚደንት ጽህፈት ቤት አስታውቋል። ለአራት ዓመት ከስምንት ወር ታግተው የቆዩትን ሲስተር ግሎሪያ ሴሲሊያ ናርቬዝን ጀግና ሲል ከፕሬዚደንቱ ጽህፈት ቤት በትዊተር የወጣው መግለጫ ሞግሷቸዋል። ሲስተር ናቫሬስ የተጠለፉት ከማሊ ዋና ከተማ ከባማኮ አራት መቶ ኪሎ ሜትር ርቀት ላይ በሚገኝ ኩቱሊያ የሚባል አካባቢ ሚስዮናዊ ስራ ላይ ሳሉ እንደነበረ ተገልጿል። የባማኮ ካቶሊክ ቤተክርስቲያን ሊቀ ጳጳስ ስለ መነኩሲቷ መለቀቅ የማሊን መንግስት አመስግነው በመልካም የጤና ሁኔታ ላይ እንዳሉ ገልጸዋል። ቤተሰቦቻቸውም በስልክ እንዳነጋግሯቸው ገልጸው መለቀቃቸውን አረጋግጠዋል። ወደ ኮቪድ-19 ዜና ስናልፍ በስራ ላይ ከዋሉት የኮቪድ-19 ክትባቶች ሁሉ ምርጡ ሳይሆን አይቀርም የሚባለው የሞደርናው ክትባት አምራቾች ክትባቶቹን እንዳለ በሚያሰኝ ደረጃ የሚያቀርቡት ለከበርቴዎቹ ሀገሮች መሆኑን ዘ ኒውዮርክ ታይምስ ዘገበ። ድሆቹን ሀገሮች እያስጠበቁ ብዙ ቢሊዮን ዶላር ትርፍ ይሰበስባሉ ብሏቸዋል ሞደርናን። ሪፖርቱ ኒውዮርክ ታይምስ ለሪፖርቱ መሰረት ያደረገው በዓለም ዙሪያ የሚላኩ የኮቪድ-19 ክትባቶችን ከሚከታተለው ኤርፊኒቲ ከተባለው የመረጃ አጠናቃሪ ተቋም ያገኘውን አህዛዊ መረጃ መሆኑን ያስታወቀው ሞደርና ለደሃ ሀገሮች የላከው አንድ ሚሊዮን ነጠላ ክትባት ብቻ ሲሆን፣ ፋይዘር 84 ሚሊዮን፣ ጆንሰን ኤን ጆንሰን ደግሞ 25 ሚሊዮን ክትባቶችን እንደላኩ በንጽጽር አውስቷል። ኒውዮርክ ታይምስ በተጨማሪም አንዳንድ የባለመካከለኛ ገቢ ሀገሮች ባለስልጣናት የሞደርናን ክትባት ለመግዛት ዩናይትድ ስቴትስና የአውሮፓ ህብረት ከከፈሉት በላይ ተጠይቀናል ሲሉ መናገራቸውን የኒውዮርክ ታይምሱ ዘገባ አመልክቷል። ይህ በዚህ እንዳለ ጣሊያን ዋና ከተማ ሮም ውስጥ በአውሮፓውያን ከመጪው ጥቅምት አስራ አምስት ጀምሮ ተግባራዊ የሚሆነውን የመንግሥትና የግል ዘርፍ ሰራተኞች የክትባት ማረጋገጫ ሰርቲፊኬት ግዴታ በመቃወም በሺዎች የተቆጠሩ ሰዎች ሰልፍ አካሂደዋል። ደንቡን የማያከብሩ ሰራተኞችና አሰሪዎች ቅጣት ይጣልባቸዋል ተብሏል። የመንግስት ሰራተኞች መከተባቸውን ወይም በቀደሙት አርባ አምስት ሰዓታት ውስጥ ተመርምረው ቫይረሱ እንደሌለባቸው ማረጋገጫ ሳይይዙ አምስት ጊዜ ወደ ስራ ቦታቸው ሄደው ከተገኙ ከስራ እንደሚታገዱ ተደንግጓል። የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ባለው አሀዝ መሰረት በዓለም ዙሪያ እስከ ዛሬ እሁድ ጠዋት በተጠናቀረው መረጃ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ237 ሚሊዮን አልፏል። በበሽታው ምክንያት ሕይወታቸውን ያጡት ቁጥርም ወደ አምስት ሚሊዮን እየተቃረበ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ እሁድ የኢራቅ መራጮች በምክር ቤታዊ ምርጫ ድምጻቸውን ሰጥተዋል። ብዙዎች ኢራቃውያን እንደ አውሮፓውያን አቆጣጠር በ2003 ዓ ም ዩናይትድ ስቴትስ ካካሄደችው ወረራ በተከተለ የዲሞክራሲ ስርዓት ላይ እምነት በማጣታቸው በምርጫው እንደማይካፈሉ ሲናገሩ ቆይተዋል። የዛሬው ምርጫ ነጻ እጩ ተፎካካሪዎችን ለማገዝ በወጣ አዲስ ሕግ መሰረት ከታቀደለት የጊዜ ሰሌዳ በብዙ ወራት ቀደም ብሎ መካሄዱ ነው የተገለጸው። ሕጉ የወጣው ከሁለት ዓመታት በፊት ለተካሄዱ ግዙፍ ጸረ መንግስት የተቃውሞ ሰልፎች ምላሽ ለመስጠት እንደነበረም ተገልጿል። የሆነ ሆኖ በስርዓቱ የተደላደሉትና የታጠቁት ሺያ እስልምና ተከታዮች የሚበዙባቸው ስልጣን ላይ ያሉ ልሂቃን በምርጫው ማሸነፋቸው እንደማይቀር ይጠበቃል ብሏል። ቻይና እና ታይዋን የደሴቲቱን የወደፊት ጣፋንታ በተመለከተ ዛሬ ቁጣ ያዘሉ መልእክቶችን ተለዋወጡ። ቤጂንግ ደሴቲቱ እንድትዋሃድ ግፊት ስታደርግ፣ ታይፔይ ባልተለመደ መልኩ የወደፊት አቅሟን የሚያመላክት ትዕይንት ታካሂዳለች። የታይዋን ፕሬዚደንት ሳይ ኢንግ ወን በዛሬው የደሴቲቱ ነጻነት ቀን አሁን ያለው ሁኔታ በአንድ ወገን ፍላጎት እንዳይቀየር አስፈላጊውን ሁሉ እናደርጋለን ሲሉ ተሰምተዋል። የቻይና የታይዋን ጉዳይ ጽህፈት ቤት በበኩሉ የፕሬዝደንቱን አነጋገር ጠብ ጫሪ ሲል አውግዞታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 30 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ ወደያዝነው የመጀመሪያ ቅንብር እንለፍ። በቅርብ ወራት ኢትዮጵያን የዓለም አቀፍ ማህበረሰብ መነጋገሪያ ካደረጓት ትኩስ ጉዳዮች መካከል የአባይና ህዳሴ ግድቡ ከሀገርና ከአካባቢው ተስፋነት እስከ ስጋት የዘለቁ እሰጥ አገባዎችን እያጫረና እያስተናገደ ነው። በወዲያኛው ሳምንት በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩት የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብፅ መሪዎችም ለህዳሴ ግድብ ጉዳይ ልዩ ትኩረት ሰጥተው ነበር። የጉባኤውን ሂደት ከኒውዮርክ የተከታተለው ሰለሞን አባተ የመሪዎቹን ንግግር በተከታዩ ዘገባ አቀናጅቶ ያቀርበላችኋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የታላቁን የኢትዮጵያ ህዳሴ ግድብ ጉዳይ እንደ ደህንነትና ጸጥታ ስጋት በቁም ነገር ተነጋግሮበታል። ባለፈው ዓመት ውስጥ በጥቂት ወራት ልዩነት አንዴ በዝግ አንዴ በአደባባይ ተመልክቶታል። ለምክር ቤቱ አቤቱታ ያስገቡት ግብፅና ሱዳን ናቸው። ግብፅ ታሪካዊ የውሃ መብት በምትለው አቋሟ የአባይ ወይም የናይል ውሃ የግብፅ ግብፅም የአባይ በረከት ናቸውና በዚህ ምክንያት የአካባቢው ሰላም ሊደፈርስ ትርምስም ሊሆን ይችላል ስትል ለተራዘሙ ዓመታትና በተደጋጋሚ ስትዝትና ስታስጠነቅ ቆይታለች። መከራከሪያ የምታደርገውም በሀያኛው መቶ ክፍለ ዘመን መባቻ ላይ አፄ ምኒልክ የአባይን የተፈጥሮ ፍሰት አላቆምም ሲሉ የፈረሙትንና በኋላም በክፍለ ዘመኑ ሁለተኛ ሩብ መጀመሪያና እንደገናም አጋማሹ ላይ እንግሊዝ ግብፅና ሱዳን የተፈራረሟቸውን የናይልን የአንበሳ ድርሻ ለግብፅ የሰጡ ውሎችን ነው። እነዚህን ከናይል 80 ቢሊዮን ኪዩቢክ ሜትር ዓመታዊ ፍሰት 55 ቢሊዮኑን ለግብፅ፣ 18 ቢሊዮኑን ለሱዳን ቀሪውን ለትነትና ለብክነት የደለደሉትን ውሎች ሰሞኑን የኢትዮጵያ ምክትል ጠቅላይ ሚኒስትር የቅኝ ግዛት ውርስና የመጠቅለል አባዜ ብለዋቸዋል። ወደ ኋላ እንመለስበታለን። ለማንኛውም ሐምሌ ላይ ተሰይሞ በገሃድ የተወያየው የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት ጉዳዩ በአፍሪካ ህብረት እንዲያዝ ወስኖ መልሶታል። በዚያ ስብሰባ ላይ በአስረጅነት የቀረቡት የያኔው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በውሃ ጉዳይ የጸጥታ ጥበቃ ምክር ቤት ፊት የቀረበ የመጀመሪያው ሚኒስትር ነኝ ብለው ነበር። ምክር ቤቱ በአባይ በናይልና በህዳሴ ግድብ ጉዳይ ከዚያ ወዲህ ሊነጋገር አልተቀመጠም። ጥረቶች እንዲቀጥሉ ግን ግፊት ከየአካባቢው እንደበረታ ነው። የወቅቱ የአፍሪካ ህብረት ሊቀመንበር የኮንጎ ፕሬዚደንት ፌሊክስ ሴኬዲ ኪንሻሳ ላይ ጠርተውት የነበረ ድርድርም ተጨናግፏል። ወገኖቹ ለድርድር መቀመጥ እንደሚፈልጉ በየአጋጣሚው ቢናገሩም እስከ ዛሬ የተንጠለጠለ ጉዳይ ነው። የህዳሴ ግድብ ጉዳይ የዓለም አቀፉን ማኅበረሰብ ትኩረት አብዝቶ ከሳበ ወዲህ የበዙ የሦስተኛ ወገን ጣልቃ የመግባት ጥረቶች ተስተውለዋል። ዋሽንግተንን ጨምሮ ሦስቱ ሀገሮች በመጋቢት 2007 ዓ ም ካርቱም ላይ በፈረሙት የመርሆች መግለጫ ወደ መስማማት ተቃርበው የነበረ ቢመስልም የሦስቱም ሀገሮች መሪዎች እጆቻቸውን በትብብር መንፈስ አስተሳስረውና ከፍ አድርገው በፈገግታ ለዓለም ቢያሳዩም ደግሞ ነገር ሊደፈርስ ብዙ ጊዜ አልወሰደም። ጉዳዩን የአሜሪካ ፕሬዚደንት ዘንድ ያደረሱት የግብፁ አብዶልፈታህ አልሲሲ ዋሽንግተን ዲሲ ላይ ውል እንዲፈረም አበርትተው ሽተው ነበር። በዚያ የካርቱም የመርሆች መግለጫ መሠረት ታዛቢ ትሆናለች የተባለችው አሜሪካ ራሷን አደራዳሪ አድርጋለች፣ ለግብፅ አድልታለች፣ በቀኝ ግዛት ውል ላይ የተመሠረተ ረቂቅ ያልተጠራችበት ዓላማ የስምምነት ሰነድ አድርጋ አቅርባለች ስትል የከሰሰችው ኢትዮጵያ ለመጨረሻው ስብሰባ ልኡካኗን ሳትልቀርታለች። በዚያ የተናደዱት የወቅቱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የልማት እርዳታ እንዲቆም አዘዙ። እንዲያውም በአንድ አጋጣሚ እጅግ አደገኛ በተባለ ንግግር ሀገሮቹን ወደ ግልጽ ግጭት ሊያስገባ ይችል የነበረ የተባለ ሀሳብ ሰነዘሩ። ፕሬዚደንት አብዱልፈታህ ኤልሲሲ ፕሬዚደንት ትራምፕ በሕዳሴ ግድብ ጉዳይ ጣልቃ እንዲገቡ የጠየቋቸው የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ በዓለሙ መድረክ ፊት ቆመው የሚከተለውን መልእክት ባሰሙበት በሰባ አራተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ነበር። በመስከረም 2012 ዓ ም መሆኑ ነው። ካቻምና የኢትዮጵያ ዋነኛ ፍላጎት ህዝቦቿን ከድህነት ማላቀቅ ነው። ሁሉም ዜጎቻችን ደረጃውን የጠበቀ ኑሮ ባለቤት እንዲሆኑ ነው እየሰራን ያለ ነው። ዘላቂ ልማትን ለማረጋገጥ የያዝነው ራያችን መሰረተ ልማትን መገንባትና ብሔራዊ ሀብቶቻችንን በአግባቡ መጠቀምን የሚጨምር ነው። የሚያስቆጨው እውነታ ግን ዛሬም ድረስ 65 ሚሊዮን የሚሆኑ ኢትዮጵያውያን የኤሌክትሪክ አገልግሎት የላቸውም። በአባይ ወንዝ ላይ የምናካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ለህዝባችን የኤሌክትሪክ አገልግሎት በማድረስ ቢያንስ እራት በመብራት መመገብ እንዲችል እድሉን ለመስጠት ነው። የአባይ ተፋሰስ ሀገራት በሰው ልጅ ታሪክ ውስጥ ረጅም ዕድሜ ያስቆጠረ ግንኙነት ያዳበሩ ናቸው። እንዳንነጣጠል ሆነን በስልጣኔዎቻችንና በዚህ ታላቅ ወንዝ ተሳስረናል። የጋራ ልማታችን ዘር የተዘራው ከሺዎች ዓመታት በፊት ነው። የህይወታችን የእውነታችንና የእምነታችን ምንጭ በሆነው አባይ የተሰራውና በዘመናት መካከል የተፈተነው ግንኙነታችን የህዝባችንን ህይወት ለማሻሻል የገባነውን ቃል በአዲስ ኃይል ለመተግበር የሚያግዘን ይሆናል። የአባይን ውሃ መጠቀማችን በአካባቢው እህትማማች ሀገራት መካከል ድንበት ተሻጋሪ ትብብሮች እንዲጠናከሩ የተለየ እድል ይሰጣል እንጂ የመጠራጠርና የውድድር ምንጭ ጨርሶ ሊሆን አይገባም። ኢትዮጵያ በጥብቅ እንደምታምነው የአባይ ውሃ አጠቃቀም የሚመሰረተው በዓለም አቀፍ ሕግ መርሆች ማለትም ፍትሐዊና ምክንያታዊ የተፈጥሮ ሀብት አጠቃቀም ማስፈንና ተገቢ ያልሆነ ጉዳት አለ ማስከተል ላይ ነው። በኢትዮጵያ በኩል ተፋሰሱን ያካተተ እና ህጋዊ የሆነ የባለብዙ ወገን መድረክ ማዕቀፍ እንዲመሰረት ሁልጊዜም የምንፈልገውና ቁርጠኛ የሆንበት ጽኑ አቋማችን ነው። ከአስራ ሶስት አመታት ድርድር በኋላ እውን ለመሆን የበቃው የአባይ የናይል የትብብር ማዕቀፍ የመጀመሪያውና እውነተኛው አካታች የባለ ብዙ ወገን ስምምነት ነው ለማለት ይቻላል። በተለያየ ጊዜ ሲደረጉ የነበሩት ምክክሮችና ድርድሮች እንዲሁም በመርሆች ላይ ተመስርተው ስምምነት ከትብብር ማዕቀፍ ጋር በተጣጣመ መልኩ ኢትዮጵያ ለትብብር ያላትን ቁርጠኝነት የሚያንጸባርቅ ነው። ከኢትዮጵያ ታላቁ ህዳሴ ግድብ ጋር በተያያዘ ያሉ ቀሪ የቴክኒክ ጉዳዮች ለባለሙያዎቻችን መጥተው ያለባቸው ናቸው። ሁልጊዜም እንደምንለው በአባይ ወንዝ ዙሪያ በአባይ ወንዝ ላይ ከትብብር ውጪ ሌላ አማራጭ የለም። ሁላችንም የተፋሰሱ ሀገራት አሸናፊ የምንሆንበትና ትብብርና የጋራ ተጠቃሚነትን ማስፈን ያስፈልገናል። ጉዳዩ የዓለም ጉዳይ በመሆኑ ቀጥሏል። ከዚያ ወዲህ ባለው ጊዜ እስከ ዛሬ የግድቡ ሥራ ከሰማንያ ከመቶ በላይ ደርሶ ውሃ መቋጠር ጀምሮ ባለፈው ክረምት ሁለተኛ ዙር ሙሌቱን አጠናቋል። ሂደቱ በተፋሰሱ የግርጌ ሀገሮች ላይ የጎላ ጉዳት ሳያስከትል ግድቡን መሙላቱ በሰባት ዓመት እንዲጠናቀቅ እንደምትፈልገው ኢትዮጵያ ከዘለቀ እንግዲህ ግድቡ በሙሉ አቅሙ እስኪሞላ የቀሩት አምስት ክረምቶች መሆናቸው ነው። ለማንኛውም ግን ሕዳሴ ግድብ ሁለቱን ተርባይኖቹን አንቀሳቅሶ ሰሞኑን የመጀመሪያውን በረከቱን ይሰጣል ተብሎ ይጠበቃል አባይም ናይልም የትብብርና የጋራ ብልጽግና እንጂ የመጠራጠርና የመቆራቆስ ምንጭ እንዲሆኑ እንደማይፈልጉ ሁሉም ወገኖች ይናገራሉ። ሰሞኑን በቪዲዮ የተቀረጸ መልእክታቸውን ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የላኩት የግብፅ ፕሬዚደንት አብዶልፈታህ አልሲሲ በመልክዓ ምድር ብቻ ሳይሆን በህልውናም ጭምር ከአፍሪካ ጋር የተቆራኘችው ሀገራቸው በዚህ ዕጣዋ እንደምትኮራና የአህጉሪቱን መተባበር አስፈላጊነትም እንደምታቆልል لن يتأتى من خلال تحديد طرف واحد لمتطلبات طرف آخر وإنما يتعين أن تكون تلك العملية متبادلة يون جالو هل سيسي من قدو بللوش مكوركوز واقع عن دبتشاون يميوستن بات سايغون كلهم يمي ملال لسبت جبس القبال قبس يقور بيتو جان يمي المات مبت انيا بدركوش من بوها حبت كدهنت والنبتاج يون هاجرنن ለኩም ታለሙና ሚን ማአለት ላይልሙወት ዳራ ን ን ዘመን ምስኢያ ግብፃውያን በህዳሴ ግድብ ጉዳይ እንዲህ ነጭናጫ የምንሆነው ናይል የመኖራችን መሠረት በመሆኑ ነው ብለዋል አልሲሲ። በኢትዮጵያ በግብፅና በሱዳን መካከል ላለፉት አሥር ዓመታት ድርድሮች ሲካሄዱ መቆየታቸውን ለዓለም መሪዎችና ልዑካን ያስታወሱት አልሲሲ በድርድሮቹ ላይ በተከታታይ እርምጃዎች በአዎንታዊ መንገድ መሳተፍን አሳማኝ ባልሆኑ ሰበቦች አሻፈረኝ ከሚል ግትርነት ጋር ተፋጠናል ብለዋል። ይህ ደግሞ አሉ፣ በመቀጠል የግብፁ ፕሬዚደንት፣ አካባቢውን ወደ መረበሽ የሚወስድ የአንድ ወገን አካሄድና የመጫን ፖሊሲ ነው። የጸጥታ ጥበቃ ምክር ቤቱ የመንግስታቱ ድርጅትን ታዛቢዎች እንዲልክና የአፍሪካ ህብረትን የማደራደር ጥረቶች እንዲያጠናክር ግብፅ መጠየቋን ፕሬዚደንቱ ተናግረው በኢትዮጵያው ግድብ አሞላልና እንቅስቃሴ ላይ በተቻለ ፍጥነት አጠቃላይ ሚዛናዊና የሕግ ገዥነት ያለው ስምምነት ላይ እንዲደረስ በማስቻል በኩል ሀገራቸው ቁርጠኛ መሆኗን አመልክተዋል። እንዲህ አይነቱ ስምምነት የግብፅና የሱዳንን 150 ሚሊዮን ሕዝቦች ልውና ለማስጠበቅና በሁለቱም ሀገሮች ህዝቦች ላይ ሊጠገን የማይችል ጉዳት እንዳይደርስ ለመከላከል የታለመ ይሆናል ብለዋል። في احواض الانهار الدولية ይህ ረይስ ጉዳይ በእኩልነትና በአመክናዊነት እሴቶች ላይ ብቻ ሳይሆን መመርኮዝ ያለበት ለጋራ ሀብቶችና ለዓለም አቀፍ ወንዞች ፍትሐዊና ትክክለኛ አጠቃቀም በቆሙ ስኬታማ ዓለም አቀፍ የሕግ መሠረቶች ላይ መሆን አለበት ብለዋል። አብዶልፈታሕ አልሲሲ የናይልና የኅዳሴ ጉዳይ ንግግራቸውን ሲቋጩ የሱዳን ጠቅላይ ሚኒስትር አብደላህ አደም ሐምዶክም የኅዳሴ ግድብ ጉዳይን የሚመለከተውን ንግግራቸውን የጀመሩት የጸጥታ ጥበቃ ምክር ቤቱ ባለፈው ሐምሌ በአንድ ዓመት ውስጥ ለሁለተኛ ጊዜ ያደረገውን ስብሰባ በማስታወስ ነበር። ሴድ ረይስ ከማ ታባዕቱም ፈቀድ ዓቀደ መጅሊስ ልአምን። ያ የህዳሴ ግድብ ስብሰባ የተደረገው የድርድሮቹን መስተጓጎል ተከትሎ ኢትዮጵያ በተናጠል በወሰደችው እርምጃ ግድቡን ለሁለተኛ ጊዜ መሙላቷን ባሳወቀችበት ወቅት መሆኑንም ጠቁመዋል። የተናጠል እርምጃዎችን ሁሉ እንቃወማለን፣ ብለዋል የሱዳኑ ጠቅላይ ሚኒስትር። የግብፅ ፕሬዚደንት እንዳሉት ሁሉም በአሞላልና በእንቅስቃሴው ላይ አሳሪ የሆነ ስምምነት ላይ የመድረስን አስፈላጊነት ሀገራቸው አጠንክራ እንደምታምንበት ተናግረዋል። ያ ፍ ራፍ ኢጅራይን አሃዲ ያ ስምምነትም ግማሽ ይሆናል ያሉትን የሱዳን ሕዝብ መጎዳት እንዲሁም የመስኖና የውሃ ፕሮጀክቶችን መስተጓጎል ሱዳናውያን ግድቦችን እንዳይገነቡ የሚያደርጉ እርምጃዎችን ለማስቀረት ይረዳል የሚል እምነት እንዳላቸው አመልክተዋል። ጠቅላይ ሚኒስትር ሐምዶክ በመቀጠልም የሀገራቸው በናይልና በአባይ ዳርቻዎች ላይ የተፈጥሮ አካባቢ ጥበቃ ፕሮጀክቶችን የዘረጋች መሆኗን ጠቁመው የበዙና ውድ ያሏቸውን የመከላከል እርምጃዎች ቢወስዱም በህዳሴ ግድብ የመጀመሪያውና ሁለተኛው ሙሌት ወቅት ፕሮጀክቶቹ ላይ የጎሉ ጉዳቶችን ማስተዋላቸውን ተናግረዋል። የጸጥታ ጥበቃ ምክር ቤቱ ስብሰባ እየተካሄዱ ያሉ ድርድሮችን ኃይል ያጠናክራል ብለው እንደሚያምኑ ስምምነት ላይ ለመድረስ ያለውን ጎዳና ለመጥረግና የሁሉንም ወገኖች ጥቅሞችና ፍላጎቶች በሚያሟላ ሁኔታ ላይ ለተመሰረተ ሁሉንም የሚያካትት ሰላማዊ ተነሳሽነት ዝግጁ መሆናቸውን ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል። መኪንተቅልትፋቅልመንሹድ በተባበሩት መንግስታት ድርጅት 76ኛ ጠቅላላ ጉባኤ ላይ በአካል የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን የህዳሴ ግድብን የሚመለከተውን ንግግራቸውን የጀመሩት ግድቡ በውሃ ኃይል ኤሌክትሪክ የሚያመነጭ ወይም ሃይድሮኤሌክትሪክ ግድብ መሆኑን የሚገነባውም ሙሉ በሙሉ በኢትዮጵያ መዋዕለ ነዋይ መሆኑን በመጠቆም ነበር። ከዚያም ሁለተኛው ዙር ሙሌቱ መከናወኑን ተናገሩ። ይህ የኢትዮጵያ ስራ የታዳሽ ኤነርጂ ፕሮጀክቶችን ለማቀድ ወጫቸውን ለመሸፈንና ለማጠናቀቅ የሀገር ውስጥ አቅሞችን እንዲያዳብሩ ሌሎችንም እንዳነቃቃ ተስፋ እንዳላቸው ተናግረዋል። ምክትል ጠቅላይ ሚኒስትር ደመቀ፣ ይሁን እንጂ ያሉ አቶ ደመቀ የሚሊዮኖች ኢትዮጵያውያን ቤቶች መብራት እንዲያገኙና ለወጣቶቻችን ተስፋን ለመፍጠር ያደረግነው ቅን ሙከራ በዓለም አቀፍ ተቋማት ፊት እንድንብጠለጠል አድርጎናል። ምክትል ጠቅላይ ሚኒስትሩ በመቀጠልም በዚህ ህዝባዊ ባሉት ፕሮጀክት ምክንያት ሀገራቸው ለማያባሩ ዛቻዎችና ማስፈራሪያዎች መዳረጓንም ተናግረዋል። ኢሮኒካሊ ዌር አካውዝድ አንድ ትሬተንድ ፎር ድሪንኪንግ ፍሮም አወር ዋተር የሚገርመው የራሳችንን ውሃ በመጠጣታችን እየተወቀስን መሆናችን ነው። አባይንና ህዳሴን በሚመለከት የምንተማመነው የእኛ የትብብር ጎዳና በሚገለጽበት የእውነት የብልህነትና ወይም የጥበብና የፍትህ ኃያልነት ነው። The generational desire to use our natural resources will not be stopped by a colonial legacy. የተፈጥሮ ሀብታችንን የመጠቀም ትውልድ ተሻጋሪ ጥማታችን፣ አሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ በቅኝ አገዛዝ ውርስና ሁሉን ጠቅልሎ በመያዝ አባዜ አይቆምም። በአፍሪካ መር ሂደት ሁላችንም አሸናፊና ተጠቃሚ ለምንሆንበት ውጤት ተደራዳሪ ጓደኞቻችን ይዘጋጃሉ ብለን ተስፋ እናደርጋለን ብለዋል። የኢትዮጵያውን ምክትል ጠቅላይ ሚኒስትር ደመቀ መኮንን ሰለሞን አባተን እናመሰግናለን። ተከታዩ ዝግጅታችን ወደ አምቦ ዩኒቨርሲቲ ከተማሪዎች ጋር ወደ ተደረገ ውይይት ይወስደናል። ከሁለት ወራት በፊት ዘጋቢያችን አኮር መልካ ወደ አምቦ ዩኒቨርሲቲ በማቅናት ተማሪዎች ከግጭት ወጥተው በተረጋጋ ሁኔታ ትምህርታቸውን ስለሚማሩበት ሁኔታና ስለ ሰላም አስተዋጽኦ አነጋግሯቸው ነበር። በውይይቱ የዩኒቨርሲቲ ተማሪዎች ሰላምን ለማምጣት የሚኖራቸውን ሚና በተመለከተ ሀሳብ አንስተው ተወያይተዋል። ወደ ውይይቱ እንለፍ። የምንወያዩበት ርዕሰ ጉዳይ በጊቢ ሕይወት ውስጥ ያለው የመቻቻል ሁኔታ ምን ይመስላል? ይህንንስ የመቻቻል ሁኔታ እንዴት ወደ ማህበረሰባችን ወይም ደግሞ ወደ መጣንበት የህብረተሰብ ክፍል ልናወርድ እንችላለን የሚለውን ነው። በቅድሚያ እያመሰገንኩኝ በቀጥታ ከአድማጮች ጋር ትተዋወቃላችሁ ማለት ነው። ስሜ ሊቀ ሰራዊቱ ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት የሁለተኛ ዓመት ተማሪ ነኝ። የመጣውት ከአዲስ አበባ ነው። ስሜ አረጋ ነጋሽ ይባላል። እ ሶስተኛ ዓመት የፖለቲካል ሳይንስና አለም አቀፍ ግንኙነት ተማሪ ነኝ። የመጣውት ከዲላ ነው። ስሜ አርሴማኖ ይባላል። ፖለቲካ ሳይንስና አለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ። የመጣውት ከአዲስ አበባ ስሜ ፔትሮስ ይባላል። ሶስተኛ ዓመት ተማሪ ነው። አመሰግናለሁ። አየለ ይባላለሁ። አምስተኛ ዓመት የህግ ተማሪ ነኝ። የመጣሁት ከአዲስ አበባ ነው። የሶስተኛ ዓመት የኮፕሬቲቭ ተማሪ ነው። በጣም አመሰግናለሁ ሁላችሁንም። ካየለ ልጀምር፣ የግቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል? በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩም። ከነዛ ልጆች ጋር በመወያየታችን አመት ሙሉ አንድ አመት ሙሉ አብረን አንድ ላይ ስለ ባህላችን ስለ እሴታችን ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትናለ ማለት ነው። ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላው ዩኒቨርሲቲ የሚላክበት ምክንያቱ ራሱ ከሱ ወጣ ያለ ባህሪ እንድማርና የሌላውን ካልቸር ምን ይመስላል የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነው። እና የኢትዮጵያ ተማሪ ይህንን በሀምሳ ፐርሰንት የገነዘበ ተማሪ አለ፣ የማያቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፊደል መማር እንችላለን። ለምሳሌ አዋሳ ዩኒቨርሲቲ እኔን ማስተማር ይችላል። ግን እኔ አዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከአዋሳ ዩኒቨርሲቲ ስንግል የሆነ ካልቸር ነው፣ ወይ የሲዳማ ካልቸር ብቻ ልማር ይችላል። ግን አምቦ ዩኒቨርሲቲ በመምጣት መላ የኢትዮጵያን ካልቸር፣ ኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷ ማናት የምለው ለመማር ካለውበት ሰፈር ወጣቢ የመማር አጠቃላይ ጀኔራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ ማህበረሰብ በደስ ል ሁት እንዲኖርና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ብንኖር ጥሩ ይመስለኛል። አርሲማ እዚህ ጊቢ ጊቢ ስትን ሁሉም ከቤቱ መቶ ስ ነው የሚመጣው። እዚህ ያለክ ከፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነው እና እኔ ልክ አሁን ጓደኞች ጓደኞችን ቢሆን እርስ በርስ ስላለ ነው። እስካሁንም ጊቢ እስካሁን ለመቆየት የቻል ነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ። ስልክ እንደ ቤት አይሆንም ጊቢ የመቻል ያለብንም ችለህ የምትቆየው ላይክ ጓደኞች ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው። እሱ ነው የሚያቆየንም። ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነን ልቀጥል የሚያደርገን ብዬ አስባለሁ። በአጠቃላይ በሀገር ደረጃ የመንግስት ተቋማቶች ውስጥ የዩኒቨርሲቲ ትልቁ ተቋም ነው። ይህም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርስቲ ትልቅ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናደረግ የሚያደርገን ተቋም ነው እና ባህል ከባህል ጋር የሚኖረን መስተጋብር፣ ቁርኘት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል። በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሳል የሆኑ አይደንቲቲዎች የሚኖሩበት ሀሳቦች የሚኖሩበት ከዚህ ጋር ተያይዘው ትልቅ የሆነ አስተዋጽኦ ነው ያለው ከኛ ላይፍ ጋር ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቅ የሆኑ ጥቅሞችን ነው ያገኘ ነው። እንደ ተማሪ ሶስት ዓመት ዩኒቨርሲቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል። የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን እኛ የሆነ አንድ አካባቢ ላይ ልንወለድ እንችላለን። ዩኒቨርሲቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከነዚህ ጋር አንድ ጋ በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው። ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የሚተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሀሳባቸውን በነጻነት የሚገልጹበትን መድረኮች ተዘጋጅተው ነበረ እና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በባንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን አስተሳሰብ የመቀየር የተለያዩ እድሎች አግኝተናል። በጣም ጥሩ። በጊቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል አኗኗር፣ እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከልስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሉን ለአርሴማ ልስጥ፣ ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ። እሺ ሰው እኔ እዚህ በመጠፌ ትልቅ አድቫንቴጅ አግኝቻለሁ ብዬ የማስበው ያው ከትምህርቱ ማሻገር አንድ እኔ አዲስ አበባ ነው ተወልጄ የሚያደግኩት። ይሄን ያህል ዩኖ አሁን ላይ ያለው ዩኖ የኦሮሚያም ና ምናም ነገር የሚባለው አሁን ላይ ያለው የሚሰማውም እኔም ከዚህ በፊት ማቆም ነገር ዩኖ እንትን ፖዚቲቭ ነገር አደለም መልካም ነገር አለና እዚህ መጥቼ በጣም ለእኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ሌስን ከን በእነሱ ፐርስፔክቲቭ ሆኜ ነገሮችን እንዳያርጎኛል እና ሞር እንትን አሁን ላይክ እዚህ ያለው ኦሮሞ ኮሚኒቲ አሁን እኛ ላይክ ሰልፍ መውጣቱን የሆን ነገር ማድረጉና ምን ነገር ነው የምናየው። እኔ ግን ላይክ ለምን የሚለውን ዋስ ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞለክ የሀገሩ ስል ሜን የሀገራችን ትልቁ ይሹ ይሄ ነው እና እሱን ቦታው ላሆኜ ኢንፐርሰን በጣም እንድረዳ ጠቅሞኛል። ሲመምጣት መምጣት አመሰግናለሁ። ያው ዩኒቨርሲቲ ገባሁኝ። ወዲያው ገብቼ ሰላም ፎረም ተቀላቀል። ሰላም ፎረም ስንቀላቀል ያው ከተለያየ ቦታ እና የተለያየ ማንነት ያላቸው ከተለያየ ሃይማኖት፣ ከተለያየ ባህል እና ከተለያየ የተለያየ ቋንቋ የሚናገሩ ልጆችን ማግኘት ትችያለው። በዛው ትልቁ በሀገራችን የሚታወቀው ሰስተነብል ዳይሎግ በመባል እዚህ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቅለን እሱን ስንመራ ነበር። በውይይት ሰላም መምጣት እንደሚችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበረ። ስንታዋወቅ ነበረ። የአንዱን ባህል አንዱ ሲያውቅ ነበረ። ይሄ በእርግጥ እኔ የመጣውበት አካባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አካባቢ ነበረ የመጣውት አንዱን ለአንዱ ብሄር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀሌ በፊት ለምን ስለማላቅ ማለት ነው። እና ከመጣሁኝ ወዲህ በእርግጥ ማወቅ ችያለሁ። የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፍ የረጅም ሰዓት በመወያየታችን በመኖራችን ያዳበርኳቸው እና በእኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በምክንያት እንዲያምን አድርጎኛል። ጥሩ ለውጦኛል። ጥሩ ተሰርቼ ያለው ጥሩ አውቅ ያለው ማለት ይቻላል። በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጠላላሉ። ምክንያቱም የሚጠላሉት ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮ ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጄኔሬሽን፣ ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ እድል ፈጥሮለታል። ከዚህ በፊት ማላቀውን ማህበረሰብ በሩቅ ወይም ደግሞ በስማበሎ የሰማሁትን ማህበረሰብ ታሪክ፣ ባህል፣ አኗኗር ሩቅ የሰማትን ዩኒቨርሲቲ መጥቼ ያለውን አጠቃላይ በቅርበት ያለውን አጠቃላይ የህይወት ካልቸራቸውን የህይወት እንቅስቃሴያቸውን በአጠቃላይ ያውቅ ያለው ይሄ ደግሞ አንደኛውን ማህበረሰብ ጭፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየትኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋበርን በማስተላለፍ የሚነሱ የጭፍን ጥላቻዎችን መቅረፍ ትች ያለው ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደ እኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት ማህበረሰብን የሚያውቁበት የተለያዩ ባህሎችን የሚያውቁበት እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው፣ ወጣቶች መጠቀም ያለባቸው ፖዘቲቭ የሆነ አቲትዩዶችን አመለካከቱ ችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው። ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው። የተለያዩ እንትኖች ላይክ የተለያዩ ባህሎች ነው እዚህ ጋር የምናየው። ና እኔ ያው የከተማ ልጅ ነኝ ምናምን ነገር ብዙውን ጊዜ ከከተማ ወጦች አላቅምና እዚህ ከመጣዊም በኋላ ነው የሰው የተለያየ ማህበረሰብን ላገኘች አልኩት ማለት ነው። እና ጀስጠኒ ዛሁኝም የምሰማኝ የነበረው የምር ደግሞ መሬት ላይ ወርጄ ሳያው ሶሳይቲው የተለየ ነው ማለት፣ ከእያንዳንዱ ክልል የመጣ ሰዎች የመጡ ሰዎችን ታዋውቅ ያለው እና የምሰማው ነገር እና እነሱን ደግሞ እዚህ መጥቼ ሳያቸው በጣም ኢትስ ዲፍረንት እና ሂስትሪያችንን ምናምን ሳይሆን ማየት ያለብን ሰውን እንደ ሁማኒቲ ነው ቀርበ ማየት ያለብን ብዬ ነው። ሰውን እንደ ሰው አክሰፕት ለማድረግ ተምሬያለሁ። ጥሩ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹምም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊቀ ሊገጥመው ይችላል? ከመቻቻል አንጻር አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየልና ወደ ሊቀ እንሄዳለን እና ይሄ ግቢ ከመጣሁ ሶስት አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቹ ገጥሞኛል ለምሳሌ ልብስ እስከመዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዘፈናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ የማንጠቀምበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቢያንስ ትጥቅን አስተካክላይ ነው መንቀሳቀስ ያለብህ በዛ ሰዓት። ምክንያቱም ውጭ ከወጣ በኋላ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠህ ሄደህ ተመልሼ ያገኛሉ ብሌ ራሱ ተስፋታ አድርጎም እና እንደዚህ አይነት ብዙ ችግሮች ያጋጥሙናል ግን ቀስ በቀስ ተስተካክሏል። አሁን ኦልሬዲ ፍሬስየተስተካከለው በሁኔታ ነው። ለምሳሌ ዩኒቨርሲቲው እራሱ ተቋሙ የራሱ እርምጃ አስዷል። ተረጓ ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ። እሺ፣ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ ቋንቋ አንድ ችግር ነው ማለት ስልክ፣ አንዳንድ ከገጠር የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም። አይተዋወቁም አይተዋወቁም ማለት እርስ በርስ ይጠራጠራሉ። የምንጠራጠርበት ጊዜ ነበር እርስ በርስን ያው ሁለት ሺ ዘጠኝ ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላ ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ኬሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል ያንን አንድን ብሄር የማሳደድ የማባረር እርስ በርስ የማባላት ከፌዴራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምህርት ሁላ ትምህርት የማንማርበት ጊዜያቶች ነበሩ። ተማሪዎች በእርግጥ ሳይኮሎጂካልም ያው ተጎተን ነበረ የዛኔ። ከ2011 ወዲህ ትንሽ የመረጋጋት እንትን ነበረ። እነዚህ አይነቶች ነበሩ። እንዴት ተፈቱ? በእርግጥ ሰው የሚችለውን ነው የሚያደርገው። እኛ ተማሪዎች ነን፣ የምንችለውን አድርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክቶች ፕሮጀክት ነበር ሰስተነብል ዳይሎግ የሚባለው በዛ የሚሆን አንድ ለምሳሌ አበቤና በቀለ ቢጋጩ አበቤ የሆነ ብሔርስ ቢሆንና በቀለ ሌላ ብሔር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሔር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናሉ ልጅጅቶችን በማዘጋጀት የምናወያያቸውና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎች ጋብዘናቸው ያስታረቅናቸው ሁለቱንም ብሔር ያስታረቅናቸው ግዛቶች ነበሩ። እኔ በገባውበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር። ሰላም ነበር። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሀሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረ ገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይህንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርዓቱም ሊሆን ይችላል። በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ። ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግ ነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድሴት ስልጠና ተማሪዎች አመለካከታቸው እንዲቀየር እና የተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንጻር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተነዋል። በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበረ። ይህ ምንድነው? የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጨዋታ ሜዳ የሆነ የሚሰሩበት፣ የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሀሳቦች ዩኒቨርሲቲው ላይ ልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝ ና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌዴራሎች ጋር፣ ከፀጥታ አካላቶች ጋር ግጭት ተፈጠረ ዩኒቨርሲቲው ላይ። ወደ ዶርማችን ነው እንግዲስ የፀጥታ አካላቶች መጥቶ የተለያዩ ተማሪዎችን ባገኙበት የመቱ ጭስ በወንብ ምናምን እንግዲህ፣ በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ በ2010 ና 11 ላይ ያጋጠሙን ማለት ነው። ምንድን ነው በአጠቃላይ ዩኒቨርስቲ ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣበው ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው ምንድነው? ውጪ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደረጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ክሰስ ሁሉም ወጣቶች እየተጠቀመበት ያለበት ሁኔታ ነው እና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው ይህን ለመፍጠር የተለያዩ አካላቶች ባለ የሚያደርሱ አካላቶች ዩኒቨርሲቲ ውስጥም ያሉት እየሰሩ ነው ያሉ ለመፍታት የተፈቱ ችግሮችም እያሉ ለመፍታት ምክንያቱም አንድ ችግር በአንድ ሌሊት በአንድ ጀንበር ሰርቭ የሚደረግ ነገር አይደለም ና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ልናመጣው ማንችለ ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግበዋል ብዬ አስባለሁ። ሰላም፣ እ ደመት ተምሪ ያው እኔ ግቢ ከገባኝ በኋላ ነው ግጭቶች ምናምን ያጋጠሙ ና ተፈርስ ታይም ፍሬሽ ያለን ግቢ ውስጥ እንደዚህ ጨዋታ ምናምን ሲነሳ በጣም ደንግጠን ነበር እና ምን እና አፍተር ኢታ ሰከንደሪ ላይ አይ ገስ በጣም ከፍተኛ የሆነ ግጭት ተነስቶ ነበር። ኢቨን ሴቶች ዶርም ላይ እየመጡ መማታት ምናምን ሴቶች ሆነው መማታት ምናምን ጀምረው ነበር እና ላይክ የዛን ጊዜ ያየነው ነገር በጣም ላይክ ሳይኮሎጂካሊ በጣም ጎትቶናል ምናምን እና ሌላኛው ነገር ደግሞ ትምህርታችን በስነ ስርዓት አልተማርንም። ላይክ በጣም ተስተጓጉሎናል የምር ለመናገር እኔ አሁን እንደተማርኩኝ አልቆጥረውም፣ ምክንያቱም በመሃል ግጭት ነበረ ምናምን። በዛ ላይ ደግሞ ኮሮና መጣ። ከዛም በኋላ ደግሞ ነው በዚህ በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎር ፈጥሮብኛል። ከነዛ መካከል የተፈቷ አሉ? በአንቺ ጥረት፣ ከአንቺ ጋር ባሉ ጓደኞች ጥረት ወይ ደግሞ በሌላ አማካል ሊሆን ይችላል። እንዴት ተፈታ? ለወደፊቱ አሁን መፈታት አለበት የምትሄም ነገር ካለ ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን ምናምን ተዘጋጅቶ ነበር፣ እና ከዛም በኋላ አይገስ ተማሪውም የምር አንደርስታንዲንጉን አግኝቷል፣ እና ከዛ በኋላ ብዙም እንትን አልነበረም፣ ብጥብጥ ምናምን አልነበረም። እና ያው እንግዲህ በአጠገባችን የነበሩ ሰዎችንም ኤጁኬት ስናደርግ ነበር፣ ላይክ በሂስትሪ ምናምን ሳይሆን የምርም ደግሞ መሬት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለ አላ እንደ ማግባባት፣ በማግባባት ነው የፈታ ነው። እሱ እንዳልችነ ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም። ሁላ ወንዶች ዶርም የሚገርም ብጥብጥ ተነስቶ ዛፍ ተቃጥሎ ምናምን እኛ ስልካ ፊልም ያየ ስልካችን ላይ ነበር። እናንተ እዛ ጋ ምንም ነገር ያን ያክል ሴቶች ዶርም ፌሽን ላይ አይፈጠርም ነበር፣ ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም የሚገርም አክሽን ፊልም ነበረ። አሁን ይሄንን ይሄ የመለያየቱ ሁኔታ አንዱ ሌላውን መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉን ሁኔታ እንዴት ፈታችሁት እናንተ? ወይም ደግሞ ሌላው አካል እንዴት ፈታላችሁ በወቅቱ? በመፍታት ደረጃ አምናችሁ ይሄን ያሉ ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነና ለመበጥፈጥም የሆነ ፋታ አልሰጠውም በሚለው መሰለኝ ሁለት እንግዲህ ተገንዝቦ ይሁን አሁን አላውቅም። ናኮርና ተወያዮቹ እናመሰግናለን። አድማጮች ቀጣዩን ክፍል በሌላ ጊዜ ይዘን እንመለሳለን። በተጨማሪም በዌብሳይታችን ላይ ሙሉን መከታተል ትችላላችሁ። ያዳመጣችሁ ያላችሁት በ19 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ላይም እንገኛለን። በትዊተር ሃሽታግ ቪኦ አምሃሪክ ብላችሁ ተከተሉን። አት ቪኦ አምሃሪክ የፌስቡክ ገጻችን ነው። ጎብኘት ብታደርጉ ብዙ መረጃዎችን ታገኛላችሁ። ኢንስታግራምና ዩቲብ ላይም አለን። ከሰኞስ ከአር በአህዱ ራዲዮ 943 ላይ በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልቅ መስመራችን 202 የውስጥ መስመር 14 ነው። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንሰዳቸው። ኢትዮጵያውያን የሚያዘወትሯቸው ማህበራዊ ሚዲያዎች ቤተኛ ለሆነ ሰው ሚሪያም አለሙ እንግዳ አትሆንበትም። በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የሕይወት ምክሮች በርካቶች ያውቋታል። የግላዊ እድገት አሰልጣኝና አማካሪ የሆነችው ሚሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሀን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ስለ ወጣቷ የበይነ መረብ ላይ አገልግሎት የበለጠ ለማወቅ ሀብታሙ ስዩም ከሚሪያም ጋር አጭር ቆይታ አድርጓል። ሙሉ ቆይታውን ያዳምጡት የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትቺም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ፣ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። አገልግሎቱን መጀመር አለብኝ እንድትያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለኝ ከአራት አመት በላይ ሆነኛል። አሁን እንደጀምር ያነሳሳይ ምክንያት ምንድን ነው? ራስን በራስ የማሰልጠን ነገሩን በጣም ወደዋለው። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅ ቪዲዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያደረኩ ቆየውና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም? የምታየው በጣም ብዙ ሰው በእንግሊዘኛ ስትፈልግ ይህንን ነገር አለ አክሰሱ አለ። ብዙ ሰዎች አሉ። ከፈለግ ዩቲብ ከፍተህ ብታይ መጣፍ ልግዛ ብትል ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዘኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር እችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ያን ደቂቃቸውን መልካም አደርገው ይሆናል። ይህን መልእክት ሲሰሙ ብዬ ወሰንኩኝ። ና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን ያለባቸው የምትያቸው ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ ምንድነው የማደርገው? ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተሻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮቹ በጣም ስለማከብረው የሁሉንም ሰው ኮሜንት አነባሉ የትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረ ኮሜንት አነባለው እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጥ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ ይመልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔ እራሱ ለማያውቁኝ ላላዩት ላልሰሙ፣ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸውን ነገሮች ከበር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በዝቷል ወይ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምንፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በአለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምን የሚሆን ቋንቋችን ምን የሚሆን መነሻችን በአብዛኛው የምናሳያቸው ጠባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል። ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ የምለው ከምን አንግል ቢያዩት ነው የሚሻለው፣ እኔ ራሴ ካየውት ማለት ነው። እኔም ቪዲዮዎች ፖስት አደረግ ትችቶችም ዘለፋዎች፣ ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ። እንዳልኩ ኮሜንቶች ስለማንም ያጋጥሙኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድነው መሰለኝ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደና ስላልሆነ ነው ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ያ ሰው ለመዝለፍ እና እንደዛ የሚያደርጉ ሰዎች ካሉ ቅን የሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱን ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ። እሱ አደለም መስ ለምን የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ በተቻለ አቅም በፍቅር እንመልስላቸው፣ ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም። ያልተፈለጉ ልምዶችን ለመተው የሚረዳ ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጽሐፍ ወይም ደግሞ ለምታምኑት ለሚቀርባችሁና የት እየደረስክ ነው አደረግ ኮይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኝነት ያ ተጠያቂነትን ያመጣ ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ በሙሉ ለጥፍሏል ሰው ምን ይለኛል ብለን እናደርገዋለን ሚሪያም መልእክቶችና የህይወት ምክሮችን ለተከታዮች በምታካፍይበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ። በስመ አብ እንደሱ፣ በጣም ይብላት። ምንድን ነው መሰለ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው እንነጻ፣ መጀመሪያ ስጀምር እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር። መጀመሪያ የመናገሩ ነገር የነሳደቡ ነገር ግን እኔ የተነሳሁበት ዓላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ እንዲሁም ህይወታቸውን ባልቀይር ደቂቃቸውን እችን እኔ ላዳመጡበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያ ምትነሳ ሁልጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋናት አለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሹ ቀየርሽው ጥሩ ተሰማኝ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶኖ ነው፣ ዘጠና ስምንት ፐርሰንት ማለት ይሻለው በጣም መልካም አስቴቶች ናቸው የሚደርሱ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማች ሁሉም ላያለው ሊንክድን፣ ፌስቡክ፣ ኢንስተግራም፣ ዩቲዩብ ክክባክ ላይ ማለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው፣ በጣም ብዙ ስለደረሰኝ። ግን አይ ቲንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሺያል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪያ ያበረታችኛል። ምን ያህል ህይወታቸው እንደተቀየረ፣ ምን ያህል ለውጥ እንዳመጡ፣ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው፣ አስታውሳቸዋለሁ። ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምንሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይደል? እሱ ከሆነ እና ላይፍ ኮች ነኝ ወይም ሕይወት አሰልጣኝ ወይ ትንሽ ትንሽ ደግሞ ማማከር አገልግሎት ይሰጣለሁ። በሱ ዙርያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምን የሰው ሕይወት ሲቀየር አብሬያቸው ነው ቁጭ ብዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጋቸዋለሁ ከሱ ከኮቹ እያገኘኋቸው እና በጣም ነው ደስ እና ማጆሪቲው መልካም አፌታ ነው። ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ፣ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግክ የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ስትቀመጥ አስተማሪ የሆነ ነገር ያስተምርሃል፣ አይደል? ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን፣ አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው፣ አይደል? እና መናገር የምችለውን ያወቀውን ያስረዳሃል፣ ያስተምርሃል። ስጥፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም፣ ማለት በአብዛኛው ጊዜ አንተኛ የጠየቅኩ ነው አስተማሪ አይደለም በሚለው ለያዘው አይደለም ማለት ማጥናትም አለብህ አይደል። የአንተ እንትን መጨመር አለበት አይደል። የአንተ ጥነት መጨመር አለበት እንጂ አስተማሪን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ አትሆን ትችላለህ። አስተማሪ ያለውን ታስታውስ ትችላለህ። አንዳንድ ሰዎች በዛ ጎበዝ ናቸው፣ ግን እስከ መጨረሻው አያዛለቅም። በጣም ብሶች አውቃሉ እንደሱ ለምን የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጥህ ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆኑ። ልክ ነኝ? የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናውን ስላስገባ አንድ እኔን ኢንተርቪውስ ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች እንዲና ልልኝ የፈለኩት ትምህርት ላይ የአንተ ጥረት ያስፈልጋል አይደል ይሄ አናሎጂ የሚሰጠው ነው። ሰው ስ ጥያቄው መልሳለሁ በትክክለዊ ው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልዕክት ትምህርት። በነገራችን ላይ እኔ አነቃቂ ንግግሮችን ይቻለ የምናገረው አስተምራለሁ በትክክል ላይ ዝገብቼ ሳስተምር አሁን ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮ ሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደ ምን ማድረግ አለብን? ለውጥ ለመምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልዕክት፣ ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለን የሰማ የሆነች አንድ ደቂቃ ምናምን፣ መቼና ለምን ቁጭ ብለሃል ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም ተነስ ስልህ ሰምተ ይሄ ነገር በጣም ደስ ይላል ብለ ቁጭ ካልክ ለውጣት ታመጣል። ያንን ነገር እንደሰማ ግን ተነስተ ህልም አለ ወደ ህልም ሊያስኬድ የሚችል ነገር ትንሿን ዋና እርምጃ አንድ ስተድ የምታስጌደን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁ ለውጥ ታያዋለ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው።